የሰብአዊ ክልል ላለው አሳሳቢ እርዳታና የሰብአዊ መብት ጥሰት አስፈላጊው ትኩረት ሊሰጠው ይገባል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስገነዘበ። መንግሥት የዜጎችን ደህንነት በማስጠበቅ ረገድ ያለውን ቁርጠኝነት እንዲያሳይም ጠይቋል። ለመራጮች ምዝገባ ካሁኑ የበለጠ ትኩረት እንዲሰጥም ለመንግሥትና ለምርጫ ቦርድ ጥሪ አቅርቧል። መለስካቸው አምሃ ስርስራለው ይህ ዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ በሁለት ዋና ዋና ወቅታዊ ናቸው ባላቸው ጉዳዮች ላይ መግለጫ ሰጥቷል። በሀገሪቱ የደህንነት ስጋቶችና በምርጫ 2013 ሂደት ላይ የደህንነት ስጋቶች ናቸው ካላቸው መካከል ባለፉት ሶስት ዓመታት በተለያዩ የሀገሪቱ ክፍሎች በተለይም በቡራዩ፣ በሻሸመኔ፣ በአርሲ፣ በጉራ ፈርዳ፣ በመተከልና አካባቢው፣ በምዕራብ ወለጋ፣ በኮንሶና ሌሎችም ቦታዎች በብሔር ማንነታቸውና በእምነታቸው ምክንያት ዜጎች በግፍ እንደተገደሉ ይዘረዝራል መግለጫው። ለነዚህ የወንጀል ድርጊቶች ዋነኛ ተጠያቂ ህወሓት እንደሆነ ሲነገር ቢቆይም ይላል መግለጫው፣ ከህወሓት መወገድ በኋላም አልተቋረጡም። ይህ ክፍተት በመንግስት ደረጃ ያለውን አቅም ጥያቄ ውስጥ የሚያስገባ ሲሆን በተለያዩ አካባቢዎች በዜጎች ላይ ለሚፈጸሙ ወንጀሎች ተጠያቂ መሆን ያለባቸው አካላት አሁንም በነጻነት እየተንቀሳቀሱና እያደራጁ እንዳሉ ማሳያ ነው ብሏል። አሁን በትግራይ ክልል ያለው ሁኔታ ደግሞ የተለየ ትኩረት እንደሚሻ መግለጫው ይጠቁሟል። አቶ ሀብታሙ ኪታባ የኢዜማ እጩ ተወዳዳሪ መግለጫውን አንብበዋል። በትግራይ ክልል ያለው አሳሳቢ የሰብአዊ ቀውስና የሰብአዊ መብት ጥሰት አስፈላጊ ትኩረት ሊሰጠው ይገባል። ኢትዮጵያውያን መንግሥትና ዓለም አቀፍ ድርጅቶች የዜጎችን ሕይወት ለመታደግ የሚያደርጉት ርብርብ ተጠናክሮ እንዲቀጥል እያስታውስን በክልሉ የተከሰተውን ከፍተኛ የሆነ የውኃ፣ የምግብ፣ የመድኃኒትና የሕክምና አገልግሎት እጥረት ለመቅረፍ የሚሠሩ የረታ ድርጅቶች መንግሥት አስፈላጊውን ድጋፍ እንዲያደርግ እንጠይቃለን በሀገሪቱ የተለያዩ ክፍሎች የተፈጸሙ የሰብአዊ መብት ጥሰቶች በኢትዮጵያ ሰብአዊ መብት ኮሚሽን መሪነት ከመንግስትና ከዓለም አቀፍ ሰብአዊ ድርጅቶች የቁስና የሙያ ድጋፍ እየተደረገለት የማጣራት ሥራ እንዲሠራ አጥፌዎችም ለሕግ እንዲቀርቡ እና የተጎጂዎች እምባ እንዲታበስ እንጠይቃለን በትግራይ ካለው ወቅታዊ ችግር ጋር ተጣምሮ የመጣውን የውጭ ጣልቃ ገብነት ጥያቄ ደግሞ ያነሱት ጋዜጠኞች ነበሩ። ፓርቲው የሚጠበቀውን ሰብአዊ ድጋፍና በአንዳንድ ሀያላን በሚሰነዘረው ጥያቄ ላይ አቋሙ ምንድን ነው የሚል ነበረ የጋዜጠኞቹ ጥያቄ። አቶ ኢዮብ መሳፍንት የፓርቲው የጩ ምልመላ ኃላፊ የፓርቲያቸውን አቋም ገልጸዋል። የውጭ ኃይሎች ጣልቃ ገብነት ጥያቄ ውስጥ አለ ብዬ የማስበው ይሄ አሁን በአውሮፓ ህብረት በአሜሪካ መንግስት በኩል እየተደረገ ያለውን ጫና በሚመለከት ከሆነ ይሄ በግልጽ በዩኤን የአንድ ሀገርን ሉዓላዊነት የማክበር ግዴታ ሁሉም ሀገሮች ላይ ያለ ምንም ሀያል ሀገሮች ቢሆኑ ምንም እርዳታ አድራጊ ሀገሮች ቢሆኑ የአንድን ሀገር ሉዓላዊነት ላይ ኢንተርፊር ማድረግ የሌለባቸው መሆኑ በግልጽ የተቀመጠ ዓለም አቀፍ ስምምነትና ዓለም አቀፍ ሕግ ነው። እሱን በመጣስ አንዳንድ ሀገሮች እኛ አንዳንዴ በእርዳታ በማስፈራራት አንዳንድ ጊዜም ዳይሬክት ኢንተርቬንሽን ሁሉ እናደርጋለን በሚል የተለያዩ ማስፈራሪያዎችን በውስጥ ጉዳዮቻችን ጭምር የአማራ ክልል እንደዚህ ያደርግ የኦሮሚያ ክልል እንደዚህ ያደርግ እስከ ማለት የደረሱ ሀገሮች አሉ። ይህ በማንኛውም መልኩ ተቀባይነት የለውም። እንደ ኢዜማም ተቀባይነት ያለው ተግባር አይደለም። በዓለም አቀፍ ስምምነትም የተከለከለና የአንድን ሀገር ሉዓላዊነት የመዳፈር አዝማሚያ ዝንባሌ ስለሆነ እንደ ኢዜማ የምናወግዘው የማንቀበለው መሆኑን በግልጽ መናገር እንፈልጋለን። ሌላው የኢዜማ መግለጫ ትኩረት የምርጫው ሂደት ሲሆን በተለይም በእጩ ምዝገባ ሂደትና አጋጥሞኛል ባላቸው ችግሮች ላይ ነበረ። እንደ ፓርቲው መሪዎች ገለጻ ከሆነ ኢዜማ እጩዎቹን ምርጫ ቦርድ ማስቀምጠው የምዝገባ መርሃ ግብር በመጀመሪያዎቹ አራት ቀናት ለማጠናቀቅ ዝግጁ ነበረ። ይሁንና በምርጫ አስፈጻሚው አካል ማለትም በምርጫ ቦርድና በመንግሥት በተፈጠሩ ጉድለቶች ምክንያት እቅዱን ተግባራዊ ለማድረግ እንዳልቻለ ፓርቲው ገልጿል። በዚህም ምክንያት ፓርቲው ለማስመዝገብ የፈለገውን እጩዎች ያህል ለማስመዝገብ እንዳልቻለ የኢዜማ የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋ በዝርዝር አቅርበዋል። ቢያንስ ኦሮሚያ ላይ ወደ 26 የሚሆኑ ምርጫ ወረዳዎች ላይ እጮቻችንን ማስመዝገብ አልቻለ። ኦሮሚያ ክልል ላይ ቢያንስ እነዚህ በቁጥር ሲጠቀሱ ወደ 230 አካባቢ እጮች ሊሆኑ ይችላሉ። ሱማሌ ክልል ላይ፣ ቤንሻንጉል ላይ ቤንሻንጉል ላይ ለምሳሌ በጸጥታ ችግር ምክንያት ሁለት ወረዳዎች ላይ ለክልል ምክር ቤት ማስመዝገብ የነበረብንን 16 እጩዎች ማስመዝገብ አልቻልንም። በአጫቢ ጅምር እንዲመዘግቡልን ጠይቀን ያም ሊሳካ አልቻለም ብሎንና፣ አንድ ምርጫ ወረዳ አለ እዚያው ቤንሻንጉል መተማ ውስጥ ያለ ለተወካዮች ምክር ቤት ሁለት ውድድር ነው የሚካሄድበት። ሁለቱንም አስመዝግበናል። የክልል ምክር ቤቱ እጩ የሚመዘገበው ግን ለፌዴራል ፓርላማ ውድድር ከሚመዘገብበት አልፎ ወረዳ ላይ ነው። እዛ ቦታ ላይ ጸጥታ ችግር አለ ማስመዝገብ አልቻልም። በተደጋጋሚ ገልጸናል። 16 እጩ እዛ ላይ ማስመዝገብ አልቻለም። ሶማሌ ክልል ላይ አብዛኛዎቹ ቦታዎች ላይ ለክልል ምክር ቤት መመዝገብ የነበረባቸው እጩዎች በዚህ ችግር ሊመዘገቡ አልቻሉም። ፓርቲው በጽሁፍ መግለጫው ላይ እንዳሰፈረው ለዚህና ተመሳሳይ ችግሮች መፍትሄ ነው የሚለውን በምክረ ሀሳብ ወይንም በመፍትሄ ሀሳብ ደረጃ ዘርዝረዋል። አቶ ሀብታሙ ኪታባ መንግስት በምስራቅ ወለጋና በምዕራብ ወለጋ እንዲሁም በቤኒሻንጉል ክልል ምርጫን ለማካሄድ የሚያስችል የጸጥታ ሁኔታ መፍጠር አለበት። ከዚህም በተጨማሪ በየክልሉ ላሉ ካድሬዎችና የጸጥታን መዋቅር ላለፉት አምስት የስሙላ ምርጫዎች ሲያደርጉ እንደነበሩት የተፎካካሪ ፓርቲ ተወዳዳሪዎችን ከማዋከብ እና ከማስፈራራት እንዲቆጠቡ በይፋ ትዕዛዝ እንዲሰጥልን እንጠይቃለን። ምርጫ ቦርድ ላለበት የአቅም ውስንነት በተለይ የክልል መንግስታት የቢሮና ተያያዥ ችግሮች በማመቻቸት ረገድ የማይተካ ሚና ያላቸው በመሆኑ ልዩ ትኩረት ሰጥቶት በፍጥነት የሚተገብሩት ስራ እንዲያደርጉት መመሪያ እንዲተላለፍ እንጠይቃለን። ምርጫ ቦርድ የጸጥታ ችግር ያለባቸውን ቦታዎችና በጣቢያዎች በቂ መመዝገቢያ ጊዜ ባለመሰጠቱ፣ እንዲሁም አሁን ድረስ ሊገኙ ባልቻሉት የምርጫ ክልሎች ባቀረብነው ዝርዝር መሠረት እጩዎቻችንን በማዕከል እንዲመዘግብልን እንጠይቃለን። እንደ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከሆነ የእጩዎች ምዝገባ ሌላ የሚያመለክተው ችግር እና የመፍትሔ ፍለጋ ተግዳሮትም አለ። በእጩዎች ምዝገባ ሂደት የታዩ ችግሮች በአስርና ከዚያ በላይ በሆነ እጥፍ ተራብተው ይመጣሉ። የመመዝገቢያ ጣቢያዎች፣ ጽሕፈት ቤቶች ወደ ሃምሳ ሺህ ከፍ ይላሉ። በጥቂት ሺዎች ከሚቆጠሩ እጩዎች ወደ ሃምሳ ሚሊዮን መራጮች ሊመዘገቡ ነው። ለዚህ ከወዲሁ በብርቱ መዘጋጀት ያስፈልጋል ይላል ዜማ። የኢትዮጵያ ብሔራዊ ምርጫ ቦርድ ትናንት በሰጠው ጋዜጣዊ መግለጫ በእጩዎች ምዝገባ ወቅት የተፈጠሩ ችግሮችን መዘርዘሩንና መፍትሄ ለመስጠት ያደረገውን ጥረት መተንተኑ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ